The Voice of America. በፌዴራል መንግስቱ እና በትግራይ ክልላዊ መንግስት መካከል ያለውን ውጥረት የመፍታት ሥራ ለእርቀ ሰላም ኮሚሽኑ የተሰጠ ኃላፊነት እንዳልሆነ የኮሚሽኑ የሥራ መሪዎች አስታውቀዋል። ኮሚሽኑ በአዋጅ ከተቋቋመ አንስቶ አብዛኛውን ጊዜ የወሰደው ሥራ ራሱን ማደራጀትና ለዋና ተግባራቱ አመቺ ሁኔታ የሚፈጥሩ ውይይቶችን ማካሄድ እንደነበረም ተነግሯል። መለስካቸው ተጨማሪ አለው። የእርቀ ሰላም ኮሚሽኑ ዛሬ ረፋሉ ላይ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው አጭር የጽሁፍ መግለጫ ያተኮረው ባለፉት ሶስት ወራት አከናውኛቸዋለሁ ባላቸው የተለያዩ ስራዎች ላይ ነው። ይሁንና የጋዜጠኞች ትኩረት ዛሬ በሀገሪቱ ላይ ውጥረት ፈጥሯል ብለው ባሰቡት የትግራይ ክልላዊ መንግስትና በፌዴራል መንግስት መካከል የተፈጠረው ፍጥጫ ይመስላል። በዚህም ምክንያት ኮሚሽኑ ሁለቱን አካላት ለማቀራረብና ለማስታረቅ ምን አድርጓል? የሚል ቱ ጥያቄዎች ከተለያዩ ጋዜጠኞች ቀርበዋል። የኮሚሽኑ ምክትል ሰብሳቢ ሎሬት የት ነበርሽ ንጉሴ ምላሽ ሰጥተዋል። በትግራይና በፌዴራል መንግስት መካከል ያለው ውጥረት ለእኛ ሁለቱም መንግስታት ቅቡልነት ያላቸው መንግስታት ናቸው። ስለዚህ በፌዴራልና በክልል መንግስታት መካከል ችግር ሲፈጠር ያንን ችግር የመፍታት ኃላፊነት የእርቀ ሰላም ኮሚሽን አይደለም፣ በህግ ለፌዴሬሽን ምክር ቤት የተሰጠ ነው አሰራሮችም ዝርዝር አሰራሮች አሉት። ነገር ግን እንደ ዜጋ እና በተለይም ደግሞ በተለያየ አኳኋን ገለልተኛ እንደሆነ ኮሚሽን ማድረግ የምንችለው ሰክነው እንዲነጋገሩ የመጠየቅና ለመነጋገር ደግሞ ለማአነጋጋሪ ወይም ገለልተኛ አካል ካስፈለጋቸው ራሳችንን ዝግጁነታችንን የመግለጽ ስራ ነው ይሄንን በወቅቱ ለሚመለከታቸው አካላት ፎርመሊ አሳውቀናል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል አባ ብርሃን ኢየሱስ ሱራፌል የኮሚሽኑ ሰብሳቢም በዚህ ጉዳይ ላይ ተጨማሪ አስተያየታቸውን ሰጥተዋል። የእርቀ ሰላም ስራ በህዝቦች መካከል ነው። በህዝቦች መካከል አለመግባባት ሲኖር፣ ቁርሾ ሲኖር፣ ግጭቶች ሲኖሩ ህዝቡን በሁለቱም በኩል አነጋግሮ አድምጦ ሰላምን መግባባትን ለማምጣት ነው ጥረቱ። መንግስት ለመንግስት በሚሆንበት ጊዜ ደግሞ እሱ ደግሞ መንግስታዊ መንገዶች አሉ። ምንም እንኳን እርቀ ሰላም ኮሚሽን በቀጥታ ባይመለከተው በየክልሉ በመሄድ የክልሉን አመራሮችም ሆነ የክልሉን የፍትህ አካላትም ሆነ የክልሉን የጸጥታ አካላት እንዲሁም የክልሉን የሃይማኖት አባቶች የአገር ሽማግሌዎች አነጋግረው ነው የመጡ። በትግራይም ቢሆን እንደዚህ ነው የተደረገው። ኮሚሽኑ ከተቋቋመበት ጊዜ ጀምሮ በህብረተሰቡ መካከል የሚፈጠሩ ችግሮችና ግጭቶችን በማርገብም ሆነ የእርቅ ስራ በተጨባጭ እንዳልሰራ የሚጠቁሙና ኮሚሽኑ አልዘገየሙ የሚሉ ጥያቄዎችም ከጋዜጠኞች ተነስተዋል። ምክትል ሰብሳቢያ ሎሬት የትነበርሽ ንጉሴ በአያሌ ሀገሮች እንደተደረገው ኮሚሽኑ በህግ አኳያም ሆነ በሌሎች ዘሬዎች የተመቻቹ ሁኔታዎችን እንዳልተዘጋጁለት አስረድተው የሚከተለውን ብለዋል። አንደኛ፣ በአዋጁ ላይም ሆነ በአሰራር ደረጃ ለኮሚሽኑ የዝግጅት ጊዜ ተብሎ በግልጽ የተቀመጠ ጊዜ የለም። ሁለተኛ፣ ኮሚሽኑ በዚህ መንገድ ሊሄድ ይገባል የሚል ኖተ ካርታ ከመንግስትም ሆነ ከሌሎች አካላት የተዘጋጀ የለም። ስለዚህ ቀደም ሲል ጎለዋል ያልኳቸውን አንደኛ፣ ፖለቲካል ኮንሰንሰስ፣ ሁለተኛ፣ የህዝብ ውይይትና ተሳትፎ ማድረግ ለእርቀ ሰላም ኮሚሽኑ ስራ ስኬታማነት አሌ አለ የማይባል ስለነበር እስካሁን የነበረንን ጊዜ እዛ ላይ አለ። ሎሬት የዝነበሽ ንጉሴ በዚህ ሩብ ዓመት የኮሚሽኑን ስራ አፈጻጸም ሲዘረዝሩም ለእርቅ ስራ እንዴት ያሉ መደላድሎች እየተሰናዱ እንደሆነም ፍንጭ ሰጥተዋል። ይህ የሩብ ዓመት አፈጻጸም በዋነኛነት ከኮሚሽኑ የመዋቅር ማስተካከያ አንጻር በሶስት ዋና ዋና ነገሮች ላይ የምናተኩርበት ይሆናል። አንደኛው በብሔራዊ መግባባትና አንድነት ላይ የምንሰራ ይሆናል። ይሄም እንደምታውቁት ወደ እርቀ ሰላም ከመግባት በፊት በመሰረታዊ በሆኑ ነገሮቻችን ላይ ተነጋግረን የመግባባት እልባት ላይ የመድረስ መሰረታዊ አስፈላጊነት ከምንም ጊዜ በላይ የጎላ ነው። ምንም እንኳ በተለያየ አጋጣሚ በፖለቲካ ፓርቲዎች ምክር ቤት እና በሌሎች አካላት የብሔራዊ ውይይት የሚመስል ጠባይ ያላቸው ውይይቶች የተካሄዱ ቢሆንም የብሔራዊ ውይይት የራሱ የሆነ ይዘቶች ያሉት አጠቃላይ የሕብረተሰብ ክፍሉን ያሳተፈ ና የሀገሪቷ ቁልፍ የመግባቢያ ነጥቦች በሀገሪቷ ቁልፍ መግባባት ላይ ሊደረስባቸው ይገባል የሚባሉትን ነጥቦች የሚለይ ከመሆኑ አንጻር አሁን እየሰሩ ካሉ አካላት ጋር በቅንጅት ለመስራት ቅድመ ዝግጅታችንን አጠናቀናል። ባለፉት ሶስት ወራት ተፈጽመዋል ካሉት መካከል አንዱም ፓርቲዎችን ማወያየት ነበረ። በዚህ ሩብ ዓመት ካከናወናቸው ዋና ዋና ተግባሮች መካከል አምና በህዝብ ውይይት ከተለዩት የሀገሪቱ የእርቅ ተዋንያን መካከል ከፖለቲካ ፓርቲዎች ጋር ያደረግናቸው የተናጠል ውይይቶች የሚጠቀሱ ናቸው። በዚህም በአሁኑ ወቅት በስልጣን ላይ ያለውን የብልጽግናን ፓርቲ ጨምሮ በርካታ የፖለቲካ ፓርቲ አመራሮችን ስለ እርቀ ሰላም ያላቸውን ሀሳብ ከዛም ደግሞ በተጨማሪ በፓርቲያቸው ውስጥ እርቅ ዙሪያ ያስቀመጡትን እቅድ ምን እንደሚመስል በመጠየቅ አብረናቸው ለመስራት ያለንን ዝግጁነት ገልጸናል። ይሁን እንጂ ይሄ በተናጠል ከፓርቲዎቹ ጋር የተደረገው ሂደት በራሱ በቂ ካለመሆኑ ጋር ተያይዞ የፖለቲካ ፓርቲ የጋራ ምክር ቤት ጋር ውይይት በማድረግ በቀጣይ በዚህ በእርቅ ሂደቱ ላይ የፖለቲካ ስምምነት ወይም ፖለቲካል ኮንሰንሰስ መድራስ የሚቻልበትን መሰረት ጥለናል። በዚህ ርብ ዓመት ከሳይንስ እና ከፍተኛ ትምህርት ኮሚሽን ጋር የተለያዩ የትብብር ስምምነቶችን መፈራረሙንም በጽሁፍ መግለጫ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ